የእግዚአብሔር አምላካችንን እናመሰግናለን ደግሞ እንደገና እንድንገናኝ ስላደረገ። ዛሬ የገላቲያ አራት ላይ ከቁጥር አንድ እስከ አምስት ያለውን ነው እንድናይ የምፈልገው እና ምን የሚል ርዕስ ሰጥቸዋለሁ? የስግውነት ጊዜና ውጤቱ የሚል መልእክትን የሰጠሁት ይሄ ስግውነት የሚለው በኋላ የምናገረዋለው ኢንካርኔሽን ለሚለው ጌታ ኢየሱስ ክርስቶስ የሰውን ሥጋ ለብሶ ለመጣበት ሁኔታ የተሰጠ ቃል ነው እና እዚህ ገላትያ ምዕራፍ አራት ላይ እንደምታዩት ቅድም ወንድማችን ቴዎድሮስ እንዳነበበልን፣ ነገር ግን እላለሁ ወራሹ ህፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ህፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ቁጥር አራት ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከህግን በታች የተወለደውን ልጁን ላከ እንደ ልጆች እንሆን ዘንድ ከህግ በታች ያሉትን ይዋጅ ዘንድ ብሎ ነው የሚናገረው እና በጣም አስገራሚ ቃል ነው እዚህ ርዕሱ ላይ ያለውን አይቶ ጠዋት ፓስተር ይሄ ለገላትያ መጽሐፍ ዋና ማዕከላዊ ነጥብ ነው ለክርስትና እምነት እያለ ሲነግራቸው ነበር እዚህ ላሉ ሰዎች። እና እኔ ምን እላለሁኝ እንደ መግቢያ እኛ ክርስቲያኖች በጣም የተለየ እድል ያገኘን ሰዎች ነን። ምናልባት እራሳችንን ከአይሁዳውያን ጋር ስናወዳድር እና ከቁጥር አንድ እስከ ሶስት ባሉት ክፍሎች ውስጥ ጳውሎስ ይህንን ነው የሚያስረዳው እና አይሁዳውያን በጥንት የተገለጡበትን ሁኔታ ከቁጥር አንድ እስከ ሶስት ላይ ሲናገር፣ ነገር ግን እላለሁ ወራሹ ህፃን ሆኖ ባለበት ዘመን ምንም የሁሉ ጌታ ቢሆን ሕፃኑ ከሆነ ከቶ ከባሪያ አይለይም ብሎ እስራኤላውያን በብሉይ ኪዳን የነበሩበትን ሁኔታ ልክ እንደ ሕፃን ልጅ በባሪያ እጅ ስር እንዳለ ሕፃን ልጅ አባቱ ሁሉ ነገር የተረፈው አባት ነው እና ለልጁ ያዘጋጀው የተለየ ውርስ አለ። የራሱን ሀብት ንብረት፣ ትልቅ መሬት እና ትልልቅ ቤቶች ለልጁ ለማውረስ አቅዷል አባትየው ነገር ግን ልጁ ያንን ውርስ በልጅነቱ ቢወስድ አላግባብ ነው የሚጠቀምበት። ህፃንም ስለሆነ የሚያደርገውን ስለማያቅ በአግባቡ ሊጠቀምበት አይችልም። ስለዚህ ከባሪያ በታች ከገዢ በታች አድርጎታል እና ይህንን ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም የሚለው ያንን ነው የሚያሳየው እና እስራኤላውያን እንዲወርሱ የተዘጋጀላቸው ነገር አለ ግን ከህግ ስር በታች ነበሩ እና ከሞግዚት በታች ነበሩ። እና ህጉን እንደ ሞግዚት እያየ ነው ጳውሎስ በተደጋጋሚ ይህንን ነገር ምዕራፍ አራት ላይ እናየዋለን። እና ስለዚህ እንደ ህፃናት ሆኖ ነው የተቆጠሩት አሁን እስራኤላውያን። የእኛን ትልቅ እድል ግን ሲናገር እኛ አሁን እንደ ህፃናት ሳንሆን እንደ ሙሉ ሰዎች ሆነን ነው የተቆጠር ነው ክርስቲያኖች። አሁን ጳውሎስ ይህንን ነው ለማስረጽ የሚፈልገው ምክንያቱም እንደ ሙሉ ሰዎች ለመውረስ እድሜው እንደደረሰ እንደዚያ ተደርገን ተቆጥረናል። ይሄ የተደረገበት ምክንያት በምን ምክንያት ነው? ከጌታ ከኢየሱስ ክርስቶስ ወደ ምድር መምጣትና ለእኛ ከከፈለው ዋጋ የተነሳ ነው እና ድሮ እዚህ ጋ የጻፍኩት ነገር አለ። ከሞግዚት እና ከአገልጋዮች ትእዛዝ ውጪ በራሳችን ነፃነት አልነበረንም። እስራኤላውያን በራሳችሁ ነፃነት አልነበራችሁም። አሁን ግን ፍጹም ነፃነትን የምታገኙበት ቦታ ልክ እንደ አዋቂ ሰው ሆናችሁ አክት የምታደርጉበት የምትኖሩበትን ሁኔታ እግዚአብሔር አዘጋጅቶላችኋል። ስለዚህ ውርሱን መቀበል ትችላላችሁ። አሁን እነዚህ አይሁዳ አድራጊዎቹ ወደዛ ወደ ሕፃንነት እንዲመለሱ ነው የሚፈልጉት እና ጳውሎስ ግን የሚላቸው ኖ ኖ ህፃን ሆናችሁ እንድትቀሩ የእግዚአብሔር ፈቃድ አይደለም። አሁን መውረስ የምትችሉበት ትልቅ በርና ትልቅ እድል ተከፍቶላችኋል፣ መብት ተሰጥቶላችኋል። በዚህ መንገድ ነው አሁን ይህንኛውን ክፍል ሐዋርያው ቅዱስ ጳውሎስ እየተናገረ ያለው እና እንዳልኩት ቅድም ከቁጥር አንድ እስከ ሶስት የአይሁዳውያን የነበሩበትን ሁኔታ ማንኛውም ዓለማዊ ያለበትን አይነት ሁኔታ ይጠቅስና ቁጥር አራት ላይ ግን ሲመጣ አዲስ ነገር እንደተከፈተ ያም አዲስ ነገር የተከፈተው እግዚአብሔር ዘመኑ ሲደርስ ልጁን ልኮ እንደሆነ እና ጌታ ኢየሱስ ክርስቶስ የሰውን ሥጋ ለብሶ ያመጣውን ነገር ነው የሚያሳየን። እና ይህንን ስግውነት የስግውነት ጊዜና ውጤቱ ብዬ የጠቀስኩትን ሀሳብ በጣም ብዙ ሰባኪዎች ሰብከውበታል። ይ ቁጥር አራትን እና ቁጥር አራት አምስት እና በጣም አስደናቂ ክፍል ነው ልዩ ልዩ ፍልስፍናዎችንም ሰዎች እንዲፈላሰፉ አድርጓቸዋል። ግን ያለውን ሪያሊቲ እንድናይ እኔ ጥቂት ነገሮችን መናገር እፈልጋለሁ። አንደኛ የስግውነት ጊዜው ወይም ዘመኑ የሚለውን የመጀመሪያውን ሀሳቤን ላስቀምጥላችሁ ፈልጋለሁ። የስግውነት ጊዜ አሁን ቁጥር አራትን ነው የምትመለከቱት። ይሄ ከገባን ክርስትና ይገባናል ብዬ አምናለሁኝ። ነ ነገር ግን ቁጥር አራት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ብሎ ይናገራል። የስግውነት ጊዜ ነው ይሄ ጊዜ ዘመኑ በደረሰ ጊዜ ተብሎ የተጠቀሰው እና ይሄ በእንግሊዝኛ እዚህም ላይ አስቀምጨዋለሁ ኢንካርኔሽን የሚለውን አሁን አሁን አዳዲስ የአማርኛ ቃላቶች እየፈለቁ ነው ኢትዮጵያ ውስጥ እና እኔ አንዳንዶቹን አላቃቸውም፣ ግን ይሄንን አግኝቼዋለሁ በቅርቡ እና ይሄ ኢንካርኔሽን ወይም ጌታ ኢየሱስ ክርስቶስ የሰውን ስጋ ለብሶ የለበሰበትን ሁኔታ ነው እና ከሴት የተወለደውን የሚለው ከቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስ ተወልዶ የሰውን ስጋ ለብሶ የመጣበትን ሁኔታ ነው። እኔ አንዳንድ ነገር ይሄን በተመለከተ ልንገራችሁ። በብሉይ ኪዳን ገና አዳምና ሔዋን በኃጢአት በወደቁበት ጊዜ ዘፍጥረት ምዕራፍ ሶስት ላይ እግዚአብሔር አንድ ቃል ተናግሮ ነበር። ይህንን ቃል ቁጥር 15 ላይ የመጽሐፍ ቅዱስ አማኞች የሆነን እኛ ምን እንለዋለን? ፕሮቶ ኢቫንጄሊዮን ነው ብለን እንለዋለን። ማለት የመጀመሪያው ወንጌል ነው። እግዚአብሔር በኃጢአት ለወደቁት ሰዎች የመዳንን ተስፋ የሰጠበት ቃል ኪዳን ነው እና እዛ ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ እግዚአብሔር ምን አለ? በሂዋን ባንችና በዘርሽና በዘሩ መካከል በሰይጣን ዘር መካከል፣ እና በዘርሽ እና በዘሩ መካከል ጠላትነትን አደርጋለሁ እና ሰይጣንና ዘሯ የተባለው ጌታ ኢየሱስ ነው። በጌታ ኢየሱስ እና በሰይጣን መካከል ጠላትነት አለ። ግን ማን ነው የሚያሸንፈው ከነዚህ ከሁለቱ ጠላቶች? ጌታ ኢየሱስ ነው የሚያሸንፈው። ያንቺ ዘር ራሱን ምን ያደርጋል? ይቀጠቅጠዋል። እሱ ደግሞ ሰኮናውን ለመንከስ ለመቀጥቀጥ ሙከራ ያደርጋል። ግን ሰኮና የሚነክስ ሁልጊዜ እንደተሸነፈ ነው ምክንያቱም ራሱ ስለሚቀጠቀጥ። እና ስለዚህ ያንን የተስፋ ቃል እንዳየች ሔዋን ከዚህም በፊት ነግሬያችኋለሁ ብዬ አስባለሁ። የመጀመሪያ ልጇን ስትወልድ ምን ብላ ስሙን ጠራችው? ቃየል ብላ ጠራችሁ ቃየል ማለት ምን ማለት ነው ከእግዚአብሔር የአገኘሁ የሚል ቃል ነው ትርጉሙ ራሱ ቃየል በኋላ ኃጢአተኛ መሆኑን አይተናል መጽሐፍ ቅዱስ ላይ ግን ሔዋን ያንን ስም ስትጠራ እግዚአብሔር የገባውን ያንን በአንቺና በዘሩ በመካከል ጠላትነት አደርጋለሁ ያንቺ ዘር ራሱን ይቀጠቅጣል ያለው የሚፈጸመው በዚህ ነው እና እኛ ደህንነት የምናገኝበት መንገድ ይሄ ነው ብላ ነበረ ስም የሰጠችው ምክንያቱ ምንድን ነው መሰላችሁ እግዚአብሔር ያ ነገር የሚመጣበትን ጊዜ በጊዜው ግልጥ አላደረገም። ቆይቶ ነው የተገለጠው። እና የዚህ አይነቱ ቃል ኪዳን እየደገመ እየደገመ ለሌሎች ሰዎች ተነግሯል። ለምሳሌ ለአብርሃም ባለፈው ዚህ እዚሁ ገላቲያ ምዕራፍ 3 ቁጥር 15 ላይ ነው ዘሩ የተባለው አንድ ዘር ያ ጌታ ኢየሱስ እንደሆነ ሐዋርያው ቅዱስ ጳውሎስ ሲያስረዳ ተመልክተናል። ለዳዊትም እንደዚሁ ነው። በዳዊት ዘር በኩል አዳኝ እንደሚመጣ አሁን አዲስ ኪዳንን በሙሉ ብትመለከቱ አዲስ ኪዳን ማቴዎስ፣ ሉቃስ፣ ማርቆስ፣ ዮሐንስ ላይ ጌታ ኢየሱስን ሰዎች ይጠሩ የነበረው አንተ የማን ልጅ ነህ? የዳዊት ልጅ ነህ እያሉ ነበር። ያንን ዘር ነው ይጠሩ የነበረው እና ግን ማንም ሰው በእርግጥ መቼ ይመጣል በዚህ ጊዜ ነው በትክክል ይመጣል የሚለውን ገና በዛ በዚ ፍጥረት ታሪክ ውስጥ አንመለከትም፣ ግን በኋላ ቆይቶ ተገልጧል። በእርግጥ ይሄ ጌታ ኢየሱስ ክርስቶስ የተወለደበት ዘመን በትክክል የእግዚአብሔር የሚያውቀው ዘመን ነው። እዚ ጋ ቁጥር አንድ ብዬ ያሰፈርኩት ነገር አለ። ጌታ በደነገገበት ሰዓት እንዲሆን የታሰበ ነው። ይሄ በእግዚአብሔር እውቀት ምክርና አስደናቂ ጥበብ የተደነገገ ነው። እና ቅድም እንዳልኩት ለማርያም ለሄዋን፣ ቀጥሎ ለአብርሃም ደግሞ ለዳዊት እንደዚሁ በተደጋጋሚ ሲነገር ቆይቶ ከባቢሎን ምርኮ ለተመለሱት ለእስራኤላውያን ሐጌ ምን ብሏቸው ነበር? መሲሁ የሚመጣው ይሄ የምታዩት ቤተ መቅደስ ሙሉ ለሙሉ ሳይፈርስ ነው ብሎ ነግሯቸው ነበር። ቤተ መቅደሱ ሙሉ ለሙሉ የፈረሰው በሰባ ዓመተ ምህረት ነው እና ጌታ ኢየሱስ ከተወለደ ከሰባ ዓመት በኋላ ማለት ነው። ግን ጊዜውም በትክክል የተናገረው ዳንኤል ነው። ዳንኤል በትንቢተ ዳንኤል ምዕራፍ 9 ከ24 እስከ ሃያ አምስት ላይ የሰባው ሳምንት ትንቢትን በተናገረበት ጊዜ ሰባ ሳምንት ማለት 490 ዓመት ነው። ሳምንት ዓመታት የሚለውን በመተርጎም እና ይሄ በ490ኛው ዓመት ላይ ጌታ ኢየሱስ መሲሁ እንደሚወለድ እና ከዛን ጊዜ ጀምሮ 490 ዓመት ብትቆጥሩ ልክ ዳንኤል በተናገረው መሰረት ነው ጌታ ኢየሱስ ክርስቶስ የተወለደው። ይሄኛው በትክክል አስፍሮት እንዳለን እንመለከታለን። እና ግን ይህንን እንግዲህ ዘመን ጥንት አልተገለጠም፣ በኋላ በዳንኤል ተገለጠ። ጌታ ኢየሱስ ሲወለድ እስራኤላውያን በሙሉ መሲህ ይመጣል የሚል ከፍተኛ ጥበቃ ውስጥ እንደነበሩ የአዲስ ኪዳንን ጥናት ስናጠና እናያለን። እና በጣም አስደናቂ እውነት ነው ይሄ። በሁለተኛ ነጥብ የምናገርበት ነጥብ አለኝ። ይህንን የሰጉነት ጊዜ ዘመኑ በሚል ሁለተኛ ነጥብ አስቀምጫለሁኝ። እና እዚህ ቁጥር ሁለት ብዬ አስቀመጥኩት። ትክክለኛው ጊዜ ወይም ወይንም ዘመን ለመጥቀስ ነው። እና ይሄ ትክክለኛው ጊዜ እና ዘመን ጌታ የሱስ የተወለደበት ዘመን ትክክለኛ ጊዜ ነው ወይም ዘመን ነበረ የሚለውን ሀሳብ ላስረዳችሁ ፈልጋለሁ። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ ለምን ቀደም ብሎ አልተወለደም ወይም ደግሞ ለምን በዚህ ዘመን አልተወለደም ወይም በኋላ ቆይቶ አንድ ሺህ ዓመት ወይም ሁለት ሺህ ዓመት ቆይቶ በአስራ ዘጠነኛ ወይም ደግሞ ገና በአንድ ሺህ ዓመት ዓመተ ምህረት ለምን አልተወለደም የሚል ጥያቄ አላቸው። ይህ የራሳቸውም ግምቶችና አመለካከቶች አሏቸው። ግን እግዚአብሔር በጥበቡ ያን ጊዜ ነው የመረጠው። ምክንያቱም ምንድን ነው መሰላችሁ አሁን እኔ እዚህ ጋር አስፍር ያሉ፣ ያ ዘመን ጌታ የሱስ ክርስቶስ የተወለደበት ዘመን የሰው ልጅ ፍልስፍና ከፍተኛ ደረጃና ጣራ የነካበት ዘመን ነበር። ምናልባት ይህንን ብዙ ሰዎች አስበውበት አያውቁም ብዬ አስባለሁ። በፍልስፍና የግሪክ ፍልስፍና፣ የሮም ፍልስፍና፣ የሩቅ ምስራቅ ፍልስፍና ጣራ ላይ የደረሰበት እንዳውም በዛን ዘመን የነበሩ ሰዎች ምን የሚል አስተሳሰብ ነበራቸው? አሁን ያለንበት ዘመን የወርቃማው የሰው ልጅ ዘመን ነው እና ከዚህ በላይ በቃ ምንም ነገር አይመጣም በሚል ሰውም በተመለከተ፣ እግዚአብሔርን በተመለከተ፣ አማልክቶችን በተመለከተ ልዩ ልዩ በጣም የሚገርሙ የሚገርሙ አይነት ፍልስፍናዎች የጣራ ላይ የደረሰበት ዘመን ነበረ እና የፍልስፍናው የምርምሩ የትምህርቱ አራ መድረስ አሁን አሁን ባለንበት ዘመን ብዙዎቹ ነገሮች ትሬስ የሚደረጉት የሚጠቀሱት የዛን ጊዜ የነበረው ነው። ለምሳሌ አሁን ዲሞክራሲ ዲሞክራሲያዊ አስተዳደር በሮም ግዛት ውስጥ በከፍተኛ ደረጃ ይሰራ የነበረ አስተዳደር ነው። አሁን ለአካባቢዎች በሙሉ ነፃ መስጠት አሁን እስራኤልን ራሱ በሮማውያን በቅኝ ግዛት ሲወስዱ ምን ነበር ያደረጉት? ራሳችሁም በራሳችሁ አስተዳድሩ። ነገር ግን የተወሰነ ግብር ለእኛ ምን አድርጉ ስጡ እኛ በሃይማኖታችሁ በውስጣዊ ፖለቲካችሁ ውስጥ ጣልቃ አንገባም። ጀስት ኑሩ። ኢትዮጵያ ውስጥ ምን የሚባል አስተዳደር ነበረ? ራስ ገዝ አስተዳደር አልነበረም? ልክ ያኔ ነበረ። ይገርማችኋል። እና ይሄ የፍልስፍናው አስተዳደር፣ የኢኮኖሚ አጠቃላይ ነገር በሙሉ ጣራ የነካበት ጊዜ ነበር እና ሰዎች ታዲያ በዚህ በወርቃማው ዘመን በጣም በስልጣኔ በሰላም በእረፍት እንኖራለን ብለው ያሰቡበት ጊዜ ነው። እንዳውም እዚህ አንድ የእንግሊዝኛ ቃል አስቀምጫለሁ። ያ ዘመን ምን ተብሎ ይታወቅ ነበር? ፓክስ ሮማና ዘመን ነው ተብሎ ይታወቅ ነበር። ማለት የሮማውያን ኢምፓየር ወይም መንግስት በዓለም ሁሉ ላይ አስደናቂ ሰላምን አስፍሯል ተብሎ የሚጠቀስበት ዘመን ነበረ እና በዛን ዘመን የዘር ልዩነት እንዳሁኑ ዘመን አይታይም። አሁን ኢትዮጵያ ውስጥ ኦሮሞ፣ አማራ፣ ትግሬ ምናምን ፍጭት አለ አይደለም? ያኔ ግን በፓክስ ሮማና ግሪካዊ ብትሆኑ ባርባሪያን ምናምን ብትሆኑ በሮም ግዛት ሁሉ በነፃነት የመሄድ የመኖር፣ የመመላለስ፣ የመነገድ፣ የማትረፍ መብትና እድል ነበራችሁ። ማንም ሰው ስለዘራችሁ ማንም ምንም ሊላችሁ አይችልም ነበር ማለት። ውስጥ ውስጡን እንዲህ አይነት ጭቆናዎች አልነበሩም ማለት አልነበረም ግን ውስጥ ውስጡን አሁን ውስጥ ውስጡን የኃጢአት ኃይል የኃጢአት ጭከና ገኖ ነበረ እና አሁን ላይ ላዩን የምታዩት ፓክስ ሮማና ነው። ውስጥ ውስጡን ግን የሰው ልጅ ሚዝረብል ላይፍ ነበር የሚኖረው። ልክ አሜሪካን አስቡ። አሁን ላይ ላዩን አሜሪካ የትም ሀገር ብትሄዱ አሜሪካ በጣም የተባረከች እንደውም ባለፈው አንድ ስዊድን ሀገር የሚኖር ወዳጄን ጠቅሻለሁኝ። ሰው ሁሉ መንግስተ ሰማይ ከመሄዱ በፊት የሚመኘው ሀገር እንደ መንግስተ ሰማይ የት መሄድ ነው? አሜሪካ መሄድ ነው ሲል ነበር። እውነት ነው። እውነት ነው። ይሄ ይሄንን ማንም የማይመኝ የለም። የትኛውም ዓለም ክፍል ብትሄዱ ግን ላይ ላዩን አሜሪካ ስሟ ጥሩ ነው። ውስጥ ውስጡን ግን የነቀዘች ናት። በጣም አሳዛኝ ሁኔታ ነው። አሁን በዋይት ሀውስ ኮንግረስ ጉባኤ ላይ የሚከናወኑ ውንጀላውን የአንድን ሰው ለመጣል ወይም የተወሰኑ ሰዎችን ለመጣል የሚደረጉ ሽረባዎች፣ አመጾች ስትመለከቱ አለማችን ውስጥ ውስጧን የነቀዘች ናት። ላይ ላዩን ግን ሁሉ ነገር ጥሩ ነው የሚመስለው። የሰውም ልጅ እንደዚሁ ነው። ሰው ልጅ እንደዚሁ ለብሶ አምሮ አጋጊጦ ስታዩ በጣም ኢምፕረሲቭ ነው፣ የሚያስደንቅ ነው። ግን የሰውን ውስጥ ስትመለከቱ ኃጢአት፣ ርኩሰት፣ አመፅ የሞላበት ነው። ይህንን ችግር ነው ጌታ ኢየሱስ ክርስቶስ ለማቃለል ደግሞም በዚህ ችግር ውስጥ እግዚአብሔር ጣልቃ ገብቶ የደህንነት መንገድ እንዳለ ለሰዎች ለመግለጽ የመጣው እና ደህንነትና ሰብአዊነት በዛን ጊዜ ላይ ላዩን ወርቃማ ይባል እንጂ አይታይም ነበር። ብዙዎች ተስፋቸውን ቆርጠው ተስፋቸው ዘግጦ በጣዖታት አምልኮና እረፍት በማጣት ውስጥ ነበሩ። ሐዋርያው ይሄንን ነው እዚህ ሮሜ ምራፍ 1 ቁጥር 22 እና እስከ 32 ላይ ምን ብሎ ጠቅሶታል። ሮሜን ብታነቡ ዓለም በጥበቧ እግዚአብሔርን አላወቀችም። ጥበብ ሞልቷል ተስፋፍቷል። ቴክኖሎጂው አይጣል ነው። አሁን እኛ ያለንበት ዘመን ደግሞ የሚገርም ነው። ግን አለም በጥበቧ በስልጣኔዋ እግዚአብሔርን አላወቀችም። ከእግዚአብሔር ርቃን ያለችው እኔ በቀደም ዕለት አንድ ዜና አይቼ ለእናት ነግሮኝ ገርሞኝ ስነግራት ነበር ህንድ አገር ውስጥ አሁን በቅርቡ የህንድ አጠቃላይ የሕግ ጠቅላላ የሕግ መምሪያው ምን አይነት ሕግ አወጣ? ወንዱ ወንድ ወይም ሴት ባለትዳር ከባላቸው ወይም ከሚስታቸው ውጪ አመንዝራ ቢፈጽሙ ምንም አይደለም፣ ወንጀል አይደለም። በቃ ወንጀል አይደለም እና ወንጀል አይደለም። ይሄ ይፋ ማንም ሰው እንደፈለገው ማድረግ ይችላል። እንደውም ይሄ ህግ አለመኖሩ የወንዶችን የበላይነት ሲያሳየ ነበረ ነው እና የወንዶች የበላይነት በሙሉ መመታት አለበት ብለው ህጉን አወጡ። እና ይህ ህግ አስደንቆኝ ወደ ታች እና ሌሎችም ቦታዎች ሳነብ ስንተኛ አገር እንደሆኑ ነው ያወቅኩት ስልሳኛ አገር ሆኖ ነው ያወቅኩት። ስልሳ አገሮች በሙሉ ኢሞራሊቲን በይፋ ሰው እንዲለማመድ የቤተሰብ ክብር የቤተሰብ ከፍተኛ እግዚአብሔራዊ ደረጃ እንደተሸረሸረና እንደወደቀ ታያላቸው። ላይላውን አገሮች ጥሩ ናቸው፣ ውስጥ ውስጡን ግን የሚሰራው ነገር ሚዝሪ በጣም ስቃይ የሞላበት እንደሆነ ነው እና አለም በጥበቧ እግዚአብሔርን አላወቀችም እና እየሆነ ያለው ነገር በሙሉ ጌታ ኢየሱስ ክርስቶስ ዳግም የሚመጣበትን እያዘጋጀ ነው። በእርግጥ ያኔ የነበረው ሁኔታ ለመጀመሪያ መምጣቱ እንዳዘጋጀ፣ አሁን ያለው ሁኔታ ደግሞ ይሄ የዓለም ታሪክ አብቅቶ ጌታችን ኢየሱስ ክርስቶስ የሚመጣበት መለኮት ጣልቃ የሚገባበት ጊዜ እየተመቻቸ እየተመቻቸ እየሄደ እንደሆነ ትመለከታላችሁ። እስራኤላውያን እርግጥ ነው አስሩ ቃላት ተሰጥቷቸዋል፣ ግን ከአሕዛብ የተለዩ አልነበሩ። አሕዛብ አስሩ ቃላት የላቸውም፣ ግን በውስጣቸው አስሩ ቃላት እንደተጻፈ የእግዚአብሔር ቃል በሮሜ ሁለት ላይ ይናገራል። ግን እስራኤላውያንና አሕዛብ ከእግዚአብሔር ከሰጣቸው አስደናቂ የስነ ምግባር ሕግና አስደናቂ ሰዋዊ መርሆ ውጭ ሆነው እንደ እንስሳ፣ እንደ አረመኔ የሆኑበት ዘመን ነበር። ያኔ ነው ጌታ ኢየሱስ ክርስቶስ ወደዚህ ምድር መምጣት የነበረበት እና ያ አስደናቂ አመጣጥና እግዚአብሔራዊ ጣልቃ ገብነት በጣም በጣም ከፍርድ በፊት ያስፈለገው ዘመን እንደሆነ እንድታስቡልኝ እፈልጋለሁ። በሁለተኛ ደረ በሶስተኛ ደረጃ የምናገረው እዚህ ጋር ሰው የሆነበትን ሁኔታ ነው። ሰው እንዴት ሆነ? ቁጥር አራት ስትመለከቱ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታችም የተወለደውን ልጁን ላከ። ሁለት ነጥብ እዚህ ጋር መናገር እፈልጋለሁ። ጌታ እግዚአብሔር እንግዲህ እኛ የምናምነው እግዚአብሔር አሃዱ አምላክ ነው አንድ አምላክ ሶስት ፐርሰናሊቲዎች ወይም አካላት ያሉበት አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ እግዚአብሔር በምክሩ አንድ ልጁን ከሴት እንዲወለድ አድርጎ ላከው ነው የሚለው። እና ክርስቶስ ኢየሱስ ከአብ ጋር እኩል የሆነ ቢሆንም በአማላጅነት ስራ እና ለእኛ ለሰው ልጆች የሚያስፈልገውን የኃጢአት ዋጋ ለመክፈል በአባቱ እንደተላከ ይናገራል እና አብ አለ ወልድ አለ። የተላከው ግን እንዴት ነው ሰው የሆነው የሚለውን ስትመለከቱ እዚ ጋር በአስደናቂ ሁኔታ ከሴት የተወለደውን ብሎ ነው የሚናገረው። እኔ ለእናንተ ለአይምሯችሁ ትክክለኛ ግንዛቤ ይኖራችሁ ዘንድ ምን የእንግሊዝኛውንና ከግሪኩ ጋር እኩል የሆነውን ቃል እዚ ጋ አስፍሬላችኋለሁ። የእንግሊዝኛውና የግሪኩ ምንድን ነው የሚለው ሜድ ኦፍ ኤውመን ነው የሚለው ከሴት የተወለደ የተወለደ የሚለው ብዙ መጥፎ አይደለም ልንል እንችላለን፣ ግን ከሴት የተሰራ የሚል ነው። አሁን እዚህ ጋር ሀሳቡ እና ከሴት የተሰራው ማለት የወንድና የሴት ልማዳዊ በሆነው ግንኙነት አማካኝነት ያልመጣ የሚለው ንጹሕ አመጣጥ ነው የሚያሳየው ከሴት ዘር ብቻ ጌታ ኢየሱስ እንደመጣ የዮሴፍ ልጅ አይደለም ሰዎች መስሏቸዋል፣ ግን አይደለም። ሉቃስ ወንጌል ምዕራፍ 3 ላይ እንደ መሰላቸው የዮሴፍ ልጅ ሆኖ ግን ቀጥታ ከማርያም ወገን የመጣ ነው ነው የሚለው እና ጌታ ኢየሱስ ክርስቶስ ዮሴፍ ጋራ እንደተጫጩ ገና ሳይገናኙ እንደ ጸነሰች፣ ማቴዎስ ወንጌል ይናገራል። እና በጣም አስደናቂ ነው ሜዶፌውመን ከሴቷ ዘር ነው የተሰራው። ምንድን ነው ምክንያቱ? እንደ ማንኛውም ሰው ተወልዶ ቢሆን ኖሮ የአዳም ኃጢአት የአዳም ዘር የአዳም መተላለፍ በሱ በኩል ምን ይሆን ነበር ይመጣና፣ ጌታ ኢየሱስ ክርስቶስ ከልጅነቱ ጀምሮ ልክ እንደኛ ኃጢአተኛ ሆኖ ኃጢአት የሚገዛው የሚቆጣጠረው በመሆን ለእኛ ዋጋ መክፈል አይችልም ነበር ማለት ነው። ግን ጌታ ኢየሱስ ክርስቶስ የኃጢአት ዘር ስለሌለበት ፍጹም አምላክ ደግሞ ምን ፍጹም ሰው ሁለት ፍጹምነት ያለው ሆኖ የአዳምና የሔዋን የሞት የመሻገት የመበስበስ ኃጢአት የመስራት እግዚአብሔርን የማሳዘን ከእግዚአብሔር ተለይቶ በዚህ በኃጢአትና በአመፅ ሕይወት ውስጥ የመኖር ምንም ነገር ሳይኖርበት ወደ ምድር መጣ። እዚ ጋ እንዳውም አንድ ቃል ጠቅሻለሁ። በመንፈስ ቅዱስም ኃይል በመፀነሱ እሱ ከሰዎች የተለየና ፍጹም ሆኖ ነው የመጣው። አሁን በዚህ በግዕዙ በኦርቶዶክስ ቤተ ክርስቲያን ስለ ማርያም ጌታ ኢየሱስን መውለድ ሲዘምሩ በግዕዝ ሲዘምሩ ማርያምን በኃይለ ልዑል እንደ ጸለላት ይናገራሉ። ማለት የልዑል ኃይል ምን አደረጋት? ጸለላት። በማርያምና በማርያም በጸነሰችበት ጊዜ የአዳም ዘር በውስጧ እንዳይተላለፍ እግዚአብሔር ጋረዳት ነው የሚለው፣ በፅንሱ ሰዓት። ስለዚህ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ተአምራዊ መወለድን አግኝቶ መጣ። ለዚህ ነው ዘፍጥረት 3 ቁጥር 15 ላይ በዘርሽና በምን በሱ ዘር መካከል የተባለው የአንቺ ዘር ነው የሚመጣው፣ የአዳም ዘር አይደለም። በአንቺ ዘር በኩል የሰው የአዳም ኃጢአት ሳይተላለፍ ንጹህ ሆና ጌታ ኢየሱስ ክርስቶስን ወለደች። ስለዚህ ለአማላጅነት በመስቀል ላይ ለመሞት የእኛን ኃጢአት ለመውሰድ ፍጹም የሆነ ዋጋ ለመክፈል ብቁ ሆኖ ጌታ ኢየሱስ ክርስቶስ መጣ። ከሴት የተሰራው ወይም ከሴት የተወለደው ተብሎ የተተረጎመው ለዚህ ነው። በምን አይነት ሁኔታ ነው የመጣው? አሁን የሚቀጥለው ሁኔታ ላይ የመጣ ሰው የሆነበት ሁኔታ፣ ስግው የሆነበት ሁኔታ ሁለተኛውን ነጥብ አሳያችኋለሁ። ሁለተኛው ነጥቤ ምንድን ነው? ከህግ በታች ተደረገ ነው የሚለው ተመልከቱ። አሁን ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ሜድ ኦፍ ኤ ውመን ያልኳችሁን እንደገና ደግሞ ከህግ በታች የተወለደውን ሜድ አንደር ዘሎ ነው የሚለው አሁንም ከህግ በታች ተደረገ የሚለውን ሀሳብ ነው እና ከህግ በታች ተደርጎ ነው የተወለደው ማለት ምን ማለት ነው ጌታ ኢየሱስ ክርስቶስ ከአይሁድ ዘር በመወለዱ ማለት ከይሁዳ ዘር ከዳዊት ዘር በመወለዱ እስራኤላዊ ነው እና እስራኤላውያን የነበሩበት ስርዓትና ህግ ውስጥ ሆኖ ነው የመጣው። እስራኤላውያን በሙሴ ህግ ስር ነበሩ። በእርግጥ የሙሴ ህግ የሚባለውን እኛ ስንመለከተው ይሄ ሞራል ሎው የሚባለው አለ። ቀጥሎ ሴሬሞኒያል ሎው የስርዓት ህግ የሚባለው አለ። ቀጥሎ ሲቪል ሎው የሚባል አለ የማህበረሰብ ህግ። እና አሁን ይሄ የሞራል ሎው የሚባለው አስሩ ቃላት ነው። ይሄ ማንኛውም ማህበረሰብ በየትኛውም የዓለም ክፍል ያለ ሰው በዚህ ህግ ስር ነው ያለው። እና አትግደል፣ ለማንኛውም ሰው ነው የሚሰራው። አታመንዝር፣ ለማንኛውም ሰው ነው የሚሰራ። አሁን ህንዶች እንዳደረጉት ከእግዚአብሔር አጌኒስት ከእግዚአብሔር ህግ ውጭ የሆነ ነገር ነው በአለም ላይ እየተሰራ ያለው እና ግን ለማንኛውም ሰው ነው የሚሰራው። መንግስት ፈቀደው አልፈቀደው የእግዚአብሔር ህግ ነው እና ስለዚህ ህጉ ከኤደንገነት ጀምሮ የመጣ የማይለወጥ እስከ ዳግም ምጻት ድረስ የሚሰራ ህግ ነው እና ጌታ ኢየሱስ ክርስቶስ ሰው በመሆኑ በአስሩ ቃላት ስር፣ አይሁዳዊ በመሆኑ በአስሩ ቃላት ስር እና ደግሞ አይሁዳዊ በመሆኑ በስርዓት ህግ ስር ሆኖ ነው የመጣው። ልክ እንደ ማንኛውም አይሁዳዊ የስርዓቱን ህግ መፈጸም ነበረበት። የአስሩትንም ቃላት ህግ መፈጸም ነበረበት እና ደግሞ በኋላ ተናግሬዋለሁ። እነዚህን አስሩ ቃላትንም የስርዓቱንም ህግ ጌታ ኢየሱስ ክርስቶስ ያላንዳች ነቀፋ ፈጽሞ ፍጹም ሰው ነው። ማንም ሰው በምድር ላይ እንደ ጌታ እንደ ኢየሱስ ክርስቶስ በህጉ ያልተወነጀለ የለም። ሁላችንም በህጉ እንወነጀላለን። ጌታ ኢየሱስ ግን በህጉ ሊወነጀል አይችልም። ምክንያቱም እያንዳንዷን ህግ እስከ መጨረሻዋ አንድ ነጥብ ድረስ ሙሉ ለሙሉ የፈጸመ ኃጢአተኛ ዝንባሌ ያልነበረበት ነው። ይህንን እንግዲህ ምክንያቱ ምንድን ነው የሚለውን ነገር ልትመለከቱ ትችላላችሁ። አዳምና ሔዋን በኤደንገነት ውስጥ የእግዚአብሔርን የመጀመሪያ የቃል ኪዳን ህግ አፍርሰዋል። ከዛ በኋላ ከዛ ከአዳምና ከሔዋን ጀምሮ እኛ በቃል ኪዳን ህግ አፍራሽነት የአዳምና የሔዋን ውርስ ያለብን ሰዎች ነን። ስለዚህ ማንም ሰው ሳያስተምረን ኃጢአት እንሰራለን። ማንም ሰው ሳያስተምረን ይሄ እውነት ነው እና ጌታ ኢየሱስ ክርስቶስ እነዚህን ሁለት ነገሮች ማለት እርግማን አለብን እና መንግስተ ሰማይን ማግኘት አንችልም። እነዚህን ሁለት ነገሮች እንድናገኝ እኛ ከአዳምና ከሔዋን በተለየ መንገድ ከዘራቸው ወጥተን የእግዚአብሔር መንግስት እንድናገኝ እርግማን ከኛ ላይ እንዲገፈፍ ጌታ ኢየሱስ ክርስቶስ ከህግ በታች ሆኖ መጥቶ ህግን በሙሉ መፈጸም ነበረበት። አንዳንድ ነገሮችን ልነግራችሁ እፈልጋለሁ። አሁን መጽሐፍ ቅዱስን ስትመለከቱ በጣም ትደነቃላችሁ። ይህንንም በተመለከተ አሁን እዚህ ማቴዎስ ወንጌል ምዕራፍ ሶስት ላይ ጌታ ኢየሱስ ክርስቶስ ሊጠመቅ ወደ ዮርዳኖስ ወንዝ ከዮሐንስ ሊጠመቅ በመጣበት ጊዜ ዮሐንስ ኖ እኔ በአንተ መጠበቅ አለብኝ እንጂ አንተ በእኔ መጠመቅ የለብህም፣ ብሎ ይቃወም በነበረበት ጊዜ ጌታ ኢየሱስ ክርስቶስ የነገረው ነገር ምንድን ነው? እንደዚህ ህግን ሁሉ ወይም ጽድቅን ሁሉ መፈጸም አለብን። ዮሐንስ የተላከው እንዲያጠምቅ ነው። የንስሐ ጥምቀት ያጠምቅ ነበር እና ሰዎች ሁሉ እየመጡ ይጠመቁ ነበር። ዮሐንስን የላከው እግዚአብሔር ነው ራሱ ከጌታ ከኢየሱስ ክርስቶስ ስድስት ወር በፊት ነው የተወለደው እና እግዚአብሔር ነው የላከው እና በዮሐንስ ጥምቀት ውስጥ መጠመቅ የእግዚአብሔርን ጽድቅ መፈጸም ማለት ነው። ስለዚህ ጌታ የሱስ ክርስቶስ ሲመጣ ኖ እኔ ነኝ በአንተ መጠመቅ ያለብኝ እንጂ አንተ በእኔ መጠመቅ የለብህም ብሎ ሲናገር ኖ ጽድቅን ሁሉ ምን ማድረግ አለብኝ? መፈጸም አለብኝ። ይሄ ጽድቅን መፈጸም ማለት ነው ብሎ ሲናገር ትመለከታላችሁ እና ጌታ ኢየሱስ ክርስቶስ እንግዲህ የእኛን እርግማን ለመቀበል እንዲችል እኛ መንግስተ ሰማይ መግባት እንድንችል ሁለት ነገሮች የእኛን እርግማን መቀበል የሚችል ሆኖ መቀበሉ፣ ስለ እኛ መንግስተ ሰማይን አግኝቶ ለእኛ መንግስተ ሰማይን ስጦታ እንዲሰጥ የሰውን ስጋ ለብሶ ደግሞም ከሕግ በታች ተወልዶ ከሕግ በታች እንዲሆን ተደርጎ ግን ሕግን መቶ በመቶ ፈጽሞ እንደዚህ አይነት አስደናቂ ውጤትን ሊያመጣልን ጌታ ኢየሱስ ክርስቶስ በሕግ በታች ሆኖ ነው የተወለደው። እንግዲህ ሁለት ነገር ተመልከቱ። ከሴት ነው የተወለደው። የሰውን ስጋ ለብሶ ነው የመጣው መቶ በመቶ ልክ እንደኛ ነበረ። መቶ በመቶ አምላክም ቢሆን በአምላክነቱ ላይ ይህንን ስግውነትን ሰውነትን ነው የጨመረው። ሁለተኛ ደግሞ ከህግ በታች ነበር። ማንኛውም ህግ የሚለው ነገር በሙሉ በሱ ላይ ተፈጻሚነት ነበረው። ግን ከማንኛውም ሰው በተለየ መንገድ ህግም መቶ በመቶ ስለፈጸመ ጌታ ኢየሱስ ክርስቶስ ምንም እንከን የሌለበት ፍጹም ጻድቅ ንጹህ የነጠረ ንጹህ ሆኖ ነው የተገኘው። እና እነዚህን ሁለት ነገሮች ለመፈጸም ታዲያ አንደኛና ሁለተኛ ብዬ ያስቀመጥኳቸውን ብቃት እንዲኖረው ሆኖ ነው የመጣው። ስለዚህ ወደ ምድር ተልኮ በነበረበት ጊዜ ከሴት እንዲወለድ ተደርጎ፣ በህጉ እርግማን የማይጎድፍ የማይቆሽሽ የማይበከል ተደርጎ ነበር የመጣው። ጌታ ኢየሱስ ክርስቶስ እኛን ህጉ ያቆሽሸናል አቆሽሾናል በክሎናል ነቀፌታ በላያችን ላይ ለጥፎብናል ምክንያቱም ተሳሳቾችና ኃጢአተኞች ስለሆንን ጌታ ኢየሱስ ክርስቶስን ግን ህጉ ቆሞ ቢናገር አንተ ምንም እንከን የሌለብህ ነህ ብሎ ነው የሚያሳልፈው እኛን ግን ማሳለፍ አይችልም ህጉ ስለዚህ ህጉ እኛን ማሳለፍ ስለማይችል እኛ ህጉን አልፈን ወደ እግዚአብሔር የህጉን ቅጣት፣ የህጉን ፍርድ፣ የህጉን እርግማን ከኛ ላይ ለማንሳት ጌታ ኢየሱስ ክርስቶስ ህጉን አልፎ እኛ በእሱ በኩል ሆነን እንድናልፍ ወደ ምድር መጣ። ይሄ በጣም አስፈላጊ ፅንሰ ሀሳብና እውነተኛ የእግዚአብሔር እውነት ነው። ስለዚህ በዚህም ዘላለማዊ የሆነ ጽድቅ ለማምጣት እሱ በእኛ ላይ የእሱ ጽድቅ በእኛ ላይ እንዲደረግ ስለ እኛ እንዲቆጠር ጌታ ኢየሱስ ክርስቶስ ያለው ጽድቅ የእኛ ጽድቅ ሆኖ እኛ በእግዚአብሔር ፊት ልክ እንደ ጌታ ኢየሱስ ተቀባይነት እንዲኖረን ለማድረግ ነው። እነዚህ ሁሉ ሁኔታዎች የሆኑት ምናልባት አንድ ጥቅስ ላነብላችሁ ያስፈልጋል። ይህንን ደጋግሜ አነብበዋለሁ። ይህንንም ጥቅስ በአእምሯችሁ ብትይዙት እጅግ በጣም ትጠቀማላችሁ። ሁለተኛው ቆሮንቶስ ምዕራፍ አምስት ቁጥር 21 ላይ ነው። በእርግጥ ከቁጥር 17 ነው ጳውሎስ የሚጀምረው። ቁጥር 17 ላይ ምን ይላል? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ባስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ብሎ ይናገርና ቁጥር ሀያ አንድ ላይ ስትመጡ ምን ይላል መሰላችሁ? እኛ በእሱ ሆነን በማ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገው። ይህንን ቃል ሰው በትክክል ማብራራት የሚችል አይመስለኝም። ምክንያቱም በጣም አስደናቂ ነው። በእሱ እኛ በእሱ ሆነን በክርስቶስ ኢየሱስ ሆነን አሁን እኔ የክርስቶስን ነገር ነው የምነግራችሁ። በእሱ ሆነን የእግዚአብሔር ጽድቅ እኛ እንድንሆን ነው። እሱ መስቀል ላይ ኃጢአት ተደረገ ነው የሚለው እዚህ ጋ እሱን ስለ እኛ በመስቀል ላይ ኃጢአት ያላወቀውን ኃጢአት አደረገው። በመስቀል ላይ ጌታ ኢየሱስ ክርስቶስ ሲሰቀል ምንም ኃጢአት አልነበረበትም፣ ግን በመስቀል ላይ ሲሰቀል የእኛን ኃጢአት ተሸክሞ ነው የተሰቀለው። ከዚህ የተነሳ ልክ እንደ ኃጢአት ነው የተቆጠረው። ኃጢአትን እግዚአብሔር ሲያይ ይጸየፈዋል። ኃጢአትን ሲያይ እግዚአብሔር ይፈርድበታል። ኃጢአትን ሲያይ እግዚአብሔር ፊቱን ከኃጢአት ገሸሽ ያደርጋል። ልክ በጌታ በኢየሱስ ላይ የሆነው ያ ነበር። ለምንድን ነው የሆነው የሚለውን ስታዩ ጥቅሱ ምን ይላል? እኛ በእሱ ውስጥ ሆነን የማን ጽድቅ እንድንሆን? የእግዚአብሔር ጽድቅ። አሁን የኃይለ ልዑል ጽድቅ አይደለም። የቴዎድሮስ ጽድቅ፣ የቆንጂት ያበራጅ ጽድቅ አይደለም። የማን ጽድቅ ነው? የጳጳሱ ጽድቅ ወይም የጳውሎስ ጽድቅ አይደለም። የእግዚአብሔር ጽድቅ እንድንሆን። የእግዚአብሔር ጽድቅ ካይምሮ በላይ ነው። እኔ የእግዚአብሔር ጽድቅ እንደሆን ካይምሮ በላይ ነው። የእግዚአብሔር ጽድቅ እንከን የሌለበት ነቀፋ የሌለበት ንጹህ በቋንቋ ሊገለጥ የማይችል በሰው ቋንቋ ሊገለጥ የማይችል ጽድቅ ነው። እዚህ ደረጃ እንድንደርስ ነው ጌታ ኢየሱስ ክርስቶስ ስለ እኛ መስቀል ላይ የሞተው። ግን እንግዲህ ሁለት ነገሮች ነው እዚህ ገላትያ ላይ እያየን ያለ ነው። አንደኛ ከህግ በታች ተወለደ። ሁለተኛ ደግሞ ከሴት ተወለደ። የሰውን ስጋ ለበሰ ሰዎች ማድረግ የሚኖርባቸውን ነገር በሙሉ በኃጢአት የህግ ስር ሆኖ እኛ ከኃጢአት በስተቀር እኛ የኖር ኑሮ ኖሮ ያለ ኃጢአት በቀራኒው መስቀል ላይ ተፈጸመ። እግዚአብሔር የተመሰገነ ይሁን። አሁን የሚቀጥለው ነጥቤ ማጠቃለያ ላይ ከማምጣቴ በፊት የስግውነት ውጤቶች ምንድን ነው? ውጤቱ ዓላማው ምን ነበረ? ዛሬ እዚህ ጠዋት ፓስተር ያስተምር የነበረው የዘፍጥረት መጽሐፍ ላይ ዘፍጥረት እንዴት እንደተፈጠረ ፍጥረት እና ብርሃን እንዴት እግዚአብሔር ብርሃን ይሁን ብሎ ብርሃን እንደሆነ ሲናገር ነበር። በጣም አስደናቂ ነው። ይሄ ብርሃን የሚለውን ነገር ለመተንተን ሙከራ ሞክሯል፣ ሳይንሳዊ ትንተና ለመስጠት እና ብርሃንን በትምህርት ቤትኛ በፊዚክስ ስንማር አሁንም በሳይንስ ልዩ ልዩ አዳዲስ ግኝቶች ስለ ብርሃን እየተገኙ ነው። ግን በጣም የሚገርም ነገር ነው። ብርሃን አስደናቂ ነገር ነው ግን እግዚአብሔር ዝም ብሎ ብርሃን ይሁን አለ፣ ብርሃን ሆነ እና ይህንን ማድረግ የሚችል አይምሮን እንዴት መገመት ትችላለህ? አሁን ሰዎች እዚህ ኢትዮጵያ ውስጥ እና እዚህ አሜሪካ አሜሪካ የጀመረ ነው ሰው አምላክ ነው የሚል ብዙ ፕሮቴስታንት አማኞችን የበከለ ውስጥ ውስጡን ያበላሸ ትምህርት አለ። እና እንዴት ሰው አምላክ ሊሆን ይችላል? ብርሃን ይሁን ሲል የሚሆንለት አይነት ፍጡር እንዴት መሆን እንችላለን? ኖ መሆን አንችልም። ኢቨን ራሱ ብርሃንን እና ኮምፕሌክሲቲውን ለመረዳት በጣም ከአይምሯችን በላይ የሆነ ነገር ነው። ግን እንግዲህ የስግውነት ውጤቶች የሚለውን ስመለከት ጌታ ኢየሱስ ክርስቶስ ሥጋ ለብሶ ከሕግ በታች ሆኖ እንዲመጣ የተደረገበት ዓላማ እግዚአብሔራዊ ነው። ራሱ በጣም አስደናቂ ነው። በጣም አስገራሚ እውነት ነው እና የመጀመሪያው የስግውነት ውጤቶች የመጀመሪያው ነገር አንደኛ እኛን ከኃጢአትና ከኃጢአት ውጤቶቹ ለማዳን ነው። ቅድም እንደተናገርኩት አይሁዶች በስርዓቱ ህግ ነበሩ፣ የስነ ምግባሩ ህግ ውስጥ ግን ሰዎች ሁሉ በአጠቃላይ ናቸው። እና በአዳምና በሔዋን ውስጥ እኛ ሁላችንም ከእርግማን በታች ነን። እና ከእርግማን ውስጥ ሊያወጣን የሚችል ሰዋዊ ምድራዊ ፍልስፍና፣ ጥበብ፣ ሃይማኖት በፍጹም የለም። ብዙ ሃይማኖቶች አሉ። ነገር ግን ከእንደዚህ አይነት የኃጢአትና የኃጢአት ውጤት ባርነት ውስጥ ነፃ ሊያወጣ የሚችል አንድና አንድ ብቻ ነው። በምድር ላይ ሰው ሆኖ ተወልዶ ራሱ አምላክ የእኛም ቦታ ተክቶ ምን ሌላ ሃይማኖት የለም እንደዚህ አይነት ነገርን የሚናገር የእኛም ቦታ ተክቶ በእኛ ቦታ ሞቶ ለእኛ ነፃነትን የሰጠ አምላክ ብቻ ነው ይህንን መፍትሄ ሊያመጣ የቻለው እና ይሄም ደግሞ ጌታ ኢየሱስ ክርስቶስ ነው። ስለዚህ በጌታ ኢየሱስ ክርስቶስ እኛን ሊያድነን ከህጉ ርግማን ሊዋጀን አዲስ ቃልን አዲስ ቃል ኪዳንን ለመመስረት መጣ። እንግዲህ ይሄ ቃል ኪዳን አዲስ የጸጋ ቃል ኪዳን ነው። ከዚህ የተነሳ ነው እኛ በዚህ በአዲስ የጸጋ ቃል ኪዳን ውስጥ እንድንገባ አዲሱን የጸጋ ቃል ኪዳን ለመመስረት ጌታ ኢየሱስ ክርስቶስ ሰው ሆኖ ወደ ምድር መጣ። የስግውነት ውጤቶቹ እነዚህ ናቸው። እኛ ከኃጢአት መዳናችን ነው። አሁን የሌሎቹ ሃይማኖቶች በሙሉ የሚናገሩት ነገር ምንድን ነው? ይሄንን አድርግ፣ እዚህ ሀገር ሂድ፣ ፒልግሪም አድርግ ወይም የሆነ ቦታ ወይም የሆነ ቦታ እኛም ሀገር የሚካሄድባቸው ቦታዎች አሉ። የተለያዩ የዓለም ክፍሎች የሚካሄድባቸው ቦታዎች አሉ። በካቶሊክ እምነት የሚካሄድባቸው ቦታዎች አሉ። እዛ ና እዚህ ብትሄዱ ትድናላችሁ፣ ይሄንና ያንን ብታደርጉ ትድናላችሁ የሚል ነገር የሚነገርበት ዘመንና ዘመናት ውስጥ ነው ያለ። ነው ግን አዲሱ ቃል ኪዳን ምንድን ነው? እመን ትድናለህ ነው። ሐዋርያው ቅዱስ ጳውሎስ ሐዋርያ ስራ ምዕራፍ 16 ቁጥር 31 ላይ እዛ ፊልጵስዮስ እስር ቤት ውስጥ የፊልጵስዮስ እስር ቤት የእስር ቤቱ አለቃ ጳውሎስ እና ሲላስ ዝም ብሎ እንደሌላው ሰው እንዳልሆኑ የእግዚአብሔር ሰዎች እንደሆኑ አይቶ እድን ዘንድ ምን ማድረግ ይገባኛል ሲላቸው በጌታ በኢየሱስ ክርስቶስ እመን ትድናለህ ነው። ሲምፕል ነው። በጌታ በኢየሱስ ክርስቶስ እመን ትድናለህ። እና ሮሜ ምዕራፍ 8 ላይ በጌታ በኢየሱስ ክርስቶስ ውስጥ ላሉ አሁን ኩነኔ የለባቸው። ሮሜ ምዕራፍ 5 ቁጥር 9 ላይ እና ምዕራፍ 10 ማለቴ ቁጥር 8፣ 9፣ 10፣ 11 እነዛን ብትመለከቱ በጌታ በኢየሱስ ክርስቶስ ያመነ በሙሉ ምን ይሆናል? ይድናል፣ ነው። ሲምፕል። ይህንን አይነት እምነት ወደ ምድር ወደ ሰዎች አምጥቶ ሰዎችን ከኃጢአት ከበደል ከመተላለፍ ነፃ ለማውጣት ጌታ ኢየሱስ ክርስቶስ ሰው መሆኑ አስፈላጊ ነበር። እኔ አንድ ወዳጅ አለኝ፣ እንግሊዝ ሀገር ለንደን፣ ክሬስሎስ ይባላል እና ብዙ ጊዜ አብረን ወንጌል አገልግሎት እንወጣ ነበር እና እንዴት እንደዳነ ሲነግረኝ ገና 11 ዓመቱ እያለ የሆነ ሜዳ ላይ እየተጫወተ አንድ እኩያው የሆነ ልጅ ሲጫወቱ አንተ ክርስቶስ ወደ ምድር ለምን እንደመጣ ታውቃለህ? ብሎ ጠየቀው። የክሪስሎስ አባት የታወቀ ሳይንቲስት ነው። የሁለተኛው ዓለም ጦርነት ጊዜ የጀርመን አውሮፕላኖችን ዲቴክት የሚያደርግ ራዳር የፈለሰፈ ሰው ነው እና አባትየው ከሃዲ ነው ከሃዲ ሆኖ ነው የሞተው። ግን ክሪስቶስ በዛ በ11 ዓመቱ አላቅም አለ። ምክንያቱም ቤቱ ውስጥ ስለ ወንጌል ተነግሮ አያቅም እና በኋላ ልጁ ክርስቶስ የመጣው አንተን ለማዳን ነው እኛን ከኃጢአታችን ለማዳን ነው ብሎ ነገረው። ቀጥታ ቤቱ ሄዶ ተንበርክኮ ጌታ ኢየሱስ እኔን ለማዳን መተህ ከሆነ ራስህን ግለጥልኝ፣ አሳውቀኝ፣ ኃጢአቴን ይቅር በለኝ ብሎ ንስሐ ገባ። ወዲያውኑ አዲስ ልብ አገኘው አለ ከዛ በጣም ፈንድቆ እታች ወርዶ ክርስቶስን አግኝቻለሁ ክርስቶስ ለእኔ እንደመጣ አውቅ ያለሁ ሲል አባቱ እንዳሳፈረው፣ ግን አባቱ በዛ ግትርነት እንደሞተ አሁንም ድረስ ይጸጸታል። እና ጌታ ኢየሱስ ክርስቶስ የመጣው እኛን ከኃጢአታችን ለማዳን ነው። ይሄ ነው ዋናው ምክንያት። አሁን እዚህ ጋር የመጀመሪያ ነጥቤ እኛን ከኃጢአት እና ከኃጢአት ውጤቶቹ ማዳን ነው። ኃጢአት ውጤቶች አሉት። መንግስተ ሰማይ አለመግባት ብቻ አይደለም። እዚህ ምድር ላይ ራሱ ኃጢአት ሰዎችን በከፍተኛ ደረጃ ያሰቃያል። ሰላም አሳጥቷቸዋል፣ እረፍት አሳጥቷቸዋል፣ እርካታ አሳጥቷቸዋል። አንዱን ይይዛሉ፣ ሌላውን ይለቃሉ። በጣም በመጨነቅና በመቅበዝበዝ ውስጥ ነው ሰዎች ያሉት። ከዚህ መቅበዝበዝ፣ መጨነቅ፣ ሰላም ማጣት፣ እረፍት ማጣት ብዙዎች ከመጨነቅና ከመቅበዝበዝ ባሻገር በሽተኞች የአእምሮ በሽተኞች ሆነዋል። ኃጢአት መጥፎ ነገር ነው፣ እርግማን ነው። ስለዚህ ከዚህ እርግማን እና ከውጤቶቹ ሁሉ ተመልከቱ፣ እርግማን እና ውጤቶቹ አሁን መቅበዝበዞቹ፣ ምናምኖቹ ሁሉ እነዚህ ሁሉ ብቻ አይደሉም። የኃጢአት ውጤት ሀፍረቱ፣ መሸማቀቁ አሁን አሜሪካ ውስጥ ያሉትን እስር ቤቶች መቁጠር አትችሉም። እስር ቤቶች ውስጥ ያሉትን ሴቶችና ወንዶች መቁጠር አትችሉም። ሴቶች የሴቶች እስር ቤት በጣም አጸያፊ አሰቃቂ ነው። በየቀኑ የሚደረገው ግድያ፣ ሀፍረት፣ መሸማቀቅ የኃጢአት ውጤት ነው። ስለዚህ ከዚህ የኃጢአት ውጤት እና ኃጢአተኝነት ለእኛን ለማዳን ሰዎችን ለማዳን ጌታ ኢየሱስ ክርስቶስ ወደ ምድር መጣ፣ የሰውን ስጋ ለበሰ። ሁለተኛ ነጥብ አለኝ እዚህ ጋር ከማጠቃለሌ ላይ በፊት ሁለተኛው ነጥቤ ምንድን ነው? እኛን ወደ ደስታና ክብር ከፍ ለማድረግ ነው። ክርስትና አንዳንድ ሰዎች ሞኞ ሞኝነት ነው ብለው ያስባሉ። አዎ ሞኝነት አይደለም፣ ክብር ነው የከበረ ሁኔታ ውስጥ መግባት ነው። ድሮ ከዚህም በፊት ነግራቸዋለሁ። ድሮ እዛ እኔ ገና ጌታ እንደተቀበልኩ አንድ ፓስተር ቸርች ውስጥ ሲሰብክ ክርስቲያኖች ፈዛዛዎች፣ እንዲሁ ዝም ብሎ ፍዝዝ ያሉ ፍጥረታት ናቸው ብለው ያስባሉ ሰዎች። እና አንድ የክርስቲያን ልጅ ምን ብሎ ተናገራሉ። አንድ ወደ ሞት የደረሰ ፈረስ በመንገድ ላይ ያያል እና ፈረሱ ዝንብ በሙሉ ወሮታል ዝንብ በዝንብ ነው። እና ጓደኛው ሲጠይቀው ይህ ፈረስ ምን ይመስላል ሲለው ክርስቲያን ይመስላል አለው ብሎ ሲናገር ሰምቻለሁ። ክርስቲያን ዝምባም፣ ፈዛዛ፣ ዝም ብሎ የሆነ ነገር ብለው ያስባሉ ሰዎች። ክርስቲያን ግን እንደዛ አይደለም። ክርስቲያን በምድር ላይ ያለውን አጠቃላይ የህይወት ፍልስፍና ያወቀ፣ ጠቃሚውን ነገር የያዘ፣ በእግዚአብሔር የተመረጠ እግዚአብሔር የሚመራ በዓለም ላይ ቤስት ሰው ቢኖር ክርስቲያን ብቻ ነው። ምናልባት በጣም ሀብታም ላትሆኑ ትችላላችሁ፣ ግን ኑሯችሁ ስታንዳርድ ያለው እግዚአብሔር የሚመራው እግዚአብሔር የሚደግፈው ይሆናል። ግን አሁን እኔ ከዚህም በላይ ነው የምናገረው እኛን ወደ ደስታ እና ወደ ክብር ከፍ ለማድረግ ነው። ጌታ ኢየሱስ ክርስቶስ የሰውን ስጋ ለብሶ የመጣበት ሌላው ከፍተኛ ዓላማ ብዬ ነው ያስቀመጥኩት። እኛን ከወደቅንበት ቦታ አንስቶ፣ እንደገና አድሶ፣ በበረከቶቹ ሁሉ ሞልቶን ከፍ ባለ ሁኔታ ላይ ሊያስቀምጠን ነው። የህይወት መርሆ፣ የህይወት ዓላማ፣ የህይወት እቅድ ገብቶን እግዚአብሔርን የምናመልክ የተለየን ሰዎች እንድንሆን ለማድረግ ነው። በክርስቶስ ለሚያምኑ የእግዚአብሔር ልጅነት እንዲሰጥ እግዚአብሔር ወስኗል። ልክ ዮሐንስ ወንጌል ምዕራፍ አንድን ስታነቡ የጌታ ኢየሱስ ክርስቶስ ወደ ምድር መምጣትን በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ብሎ ቁጥር 14 ቃልም ስጋ ሆነ ይልና፣ ግን ከዛ በላይ በሱ የሚያምኑ ሰዎች የማን ልጆች ይሆናሉ ይላል ከስጋና ከደም አልተወለዱም ከወንድ ፈቃድ አልተወለዱም ከማን ተወለዱ ይላል ከራሱ ከእግዚአብሔር ተወለዱ ስለዚህ ጌታ ኢየሱስ ክርስቶስን ስናምን የማን ልጆች ነው የምንሆነው የእግዚአብሔር ልጆች ነው የምንሆነው የኃጢአት ልጅ የቁጣ ልጅ የሰይጣን ልጅ ከመባል አውጥቶ የማን ልጅ የሰማይና የምድር ፈጣሪ የእግዚአብሔር ልጅ የሚባለው ክብር ላይ ሊያመጣን ነው ጌታ ኢየሱስ ክርስቶስ የሰውን ስጋ ለብሶ ከህግ በታች ሆኖ የተወለደው። ስለዚህ በዚህ ውስጥ ያለውን አስደናቂ በረከት የአሁን ጊዜ በረከት፣ አሁን እረፍት፣ ሰላም፣ እርካታ፣ ደስታ እና ትርጉም ያለው ኑሮ መኖር፣ ግን ደግሞ ጌታ እግዚአብሔር ሲመጣ ከሱ ጋር ለዘላለም መሆን፣ እነዚህ ሁለት ነገሮችን ወደኛ ለማምጣት እኛን ከፍ ለማድረግ ከፍ ባለ ቦታ ላይ ለማስቀመጥ። እንዳውም የመጨረሻ ሀሳቤ በዚህ ዓለም የእግዚአብሔር ልጆች ሆነን ከእግዚአብሔር ጋራ ጥብቅ የሆነ ግንኙነት የቤተሰብ ፍቅር አንድነት ኖሮን መቀባበል በእግዚአብሔር ላይ ተደግፎ እግዚአብሔርን አምኖ ወደ መኖር ክብርና በረከት ከፍ ሊያደርገን ከወደቅንበት ሊያነሳን ነው የመጣው እንግዲህ የስግውነት ጊዜና ውጤቱ በሚለው ርዕስ ያዘጋጀሁት እነዚህን ነገሮች ያጠቃለለ ነው። ግን በመጨረሻ ምን እንማራለን የሚለው ላይ አንድ አምስት ስድስት ነጥቦችን ጠቀስ ጠቀስ አድርጌ ለማጠቃለል እፈልጋለሁ። የተወሰኑ ነገሮችን መማር እንችላለን። እኔ እነዚህን ነገሮች አስቀምቻቸዋለሁ። የእግዚአብሔርን ትዕግስት እንማራለን። የእግዚአብሔርን ፍቅር እናይበታለን። እግዚአብሔር ምን አይነት የፍቅር አምላክ ነው ጌታ ኢየሱስ ክርስቶስን ወደ ምድር መላኩ ራሱ ጌታ ኢየሱስ ፈቃደኛ ሆኖ መምጣቱ ምን አይነት ፍቅር ቢኖረው ነው ላንተ፣ ላንቺ ለኔ። እንደገና የእግዚአብሔርን ፈቃድ ተመልከቱ። ሁለት ነገሮች ተናግራሉ። ከኃጢአትና ከውጤቱ ማዳን እና ደግሞ ከፍ አለ ደረጃ ላይ እኛ ማስቀመጥ የእግዚአብሔር ፈቃድ ነው። የእግዚአብሔር ጥሪ ወደ ደህንነት በዚህ በኩል ነው የመጣው። እና ታዲያ ምን እንማራለን? በእግዚአብሔር ላይ መታመን አስፈላጊ መሆኑን መማር እንችላለን። የገላትያ መልእክት በሙሉ የሚናገረው ይህንን ነው። በስራ መጽደቅ አይቻልም። ስራ አስፈላጊ የሚሆነው መቼ ነው? ከጸደቅም በኋላ ነው። አሁን እኛ የፕሮቴስታንቱ እምነት ጠቅላላ የሚያሳየው በስራ ከመዳናችን በፊት ለመዳን አድርገን የነበረው ስራ፣ ማንኛውም ስራ ሊያድነን አይችልም። ከዳንም በኋላ የምንሰራው በጎ ስራ ለደህንነታችን አይቆጠርም። ግን ከዳንን በኋላ በጎ ነገር የመስራት ጥሪ አለን። ደግ መሆን አለብን። ደግነት ማሳየት አለብን ለሰዎች ሁሉ፣ ምክንያቱም አባታችን እግዚአብሔር ደግ ነው። አባታችን እግዚአብሔር ፍቅር ነው። ፍቅር ማሳየት አለብን። ይቅርታ ማድረግ አለብን። አባታችን እግዚአብሔር ምን ብሎናል? ይቅር ብሎናል። ስለዚህ እነዚህ እነዚህ ነገሮች ማድረግ አለብን። እንዴት? አሁንም ይሄ እነዚህ ነገሮች ሊያጸድቁን አይደለም ስለ ጸደቅን የምናደርጋቸው ነገሮች ናቸው። እዚህ አምቦ መስመር ጌዶ በነበርኩበት ጊዜ አምቦ መላለስ ነበር ለተለያዩ ነገሮች እና አምቦ በአምቦ ከተማ ያለው ትልቁ ሆስፒታል አሁን የአምቦ ሆስፒታል ነው የሚባለው፣ ግን በመጀመሪያ የህይወት መንገድ ሆስፒታል ነበር የሚባለው። ምኖች ናቸው የሰሩት? ባፕቲስቶች ናቸው የሰሩት ባፕቲስቶች እዛ አካባቢ ወንጌል ሰብከው ለህዝቡ ህክምና በነፃ እንዲሰጥ የህይወት መንገድ ሆስፒታልን መሰረቱ እና በጣም አስደናቂ ትልቅ ሆስፒታል ነው፣ ግን ክርስቲያኖች ናቸው ያንን ሆስፒታል የሰሩት። ይህንን ሆስፒታል በመስራት ክርስቲያኖች መንግስተ ሰማይ እንዲገቡ አይደለም የሰሩት። መንግስተ ሰማይ የገቡ ስለሆነ ለሰዎች በጎ ማድረግ የአባታችን ባህሪ ስለሆነ ያንን አድርገዋል እና ሰው በበጎ ስራ አይድንም። በጌታ በኢየሱስ ክርስቶስ የዳነ ሰው ግን በጎ ማድረግ ይጠበቅበታል እና እነዚህን ነገሮች እንድናይ ነው ዛሬ ከእግዚአብሔር ቃል የፈለግኩት። እግዚአብሔር አምላካችንን ስለዚህ አስደናቂ ክፍል እናመሰግነዋለን። እና ቃሉን እቅዱን፣ በማድረግ በሱ ላይ ማረፍን ያስተምረናል። የመጨረሻ ትምህርት ክፍሉ እና በእግዚአብሔር ላይ እረፍ ያለ የረካ ሰላም ያለው እግዚአብሔርናኛ ላኛ በትክክል የተገናኘንበት ህይወት እንዲኖረን ያስተምረናል። ይሄ ክፍል የሚቀጥለው ሳምንት ስለ ልጅነት ጥቂት ነገሮችን እናገራለሁ። ልጅነትና በዚህ ዘመን ያለ የተሳሳተ ትምህርትን በተመለከ